መዝናኛ ሰው እያያለው የቅርቡን ነው እንጂ የከፍታውን አለ አፍ ብታወጣ መሬት ምንትል አስበ ታጋለ ወጣቱ የግጥምና የዜማ ደራሲ እንዲሁም ድምፃዊ አቤል ሙሉጌታ በሙዚቃ ክያኔ ውስጥ አስፈላጊ የሆኑ መሰጠቶች የተቸሩት ነው። አላማሽም የመጀመሪያው የአልበም ስራው ነው። ተገርሜ ደግሞ እሱን ተከትሎ የወጣ የራሱንም ዳና ያሳረፈበት ሲሆን በየመሃሉም ነጠላ ሙዚቃዎችን አበርክቷል። አሁን ደግሞ እንነጋገር የሚል መጠሪያ ያለውን ሶስተኛውን አልበሙን አበርክቷል። ግጥምና ዜማውም በራሱ የተቀመረ ነው። ፍቅር፣ ማኅበራዊና ወቅታዊ ጉዳዮች፣ ለሐሳብ የሚጋብዙ ጥልቅ አመራማሪ ተምኔቶች በዜማ ተለውሰው ለስለስ ባለ ሙዚቃ ስልተምት ተቀናብረው ቀርበውበታል ካበቻ ይፈተናል እንዳልመካ ከኢትዮጵያ በእንነጋገር አልበሙ ውስጥ አድማጩ ስለ ሰው መኖርን፣ ማዘንን፣ ርኅራሄን እንዲለማመድም እንዲህ ይላል ከያኔው አቤል ሙልጌታም እስኪ ወጣ ንበል ወደ አደባባዩ ቀን የመሸባቸው ስንታሉ ቢታዩ ላፈር አይደለም ሆይ በዚህ አልበም ውስጥ በሱዳንኛ የሙዚቃ ስልተምት አቤል ያሰላም እያለ ከመኮራረፍ ይልቅ መነጋገርን ሲማጸን ተስተውሏል። እመት በይኝ እንጂ እንደ ልጅነቴ በማለት በውብ ቃላቶች ስስ ብልቶችን እየነካካም የፍቅርን ሐሴት ከፍ ለማድረግ ጥረት ሲያደርግ ይደመጣል። እናም በሁለት ሙዚቃዎቹ የምን ተስፋ መቁረጥ የሚለውን ከፍ አድርጎ አስተጋብቷል። ጆሮ ዳባ ልበስ አንጻራዊ ዓለም ይገርማል። ማግኘት አለ፣ ማጣት አለ። ጉንዳን ስትሆን በዞን መቅናት የለብኝ ዞን ስትሆንም አንዳንድ ጊዜ ይህንን የሚያህል ሰውነት ብንሆ ተሸክሜ እንትን ከምል በጉንዳን ማለት ባለ ነገር እንደተደሰት ወጣ ብለ ስታይ በጣም ብዙ ነገሮች አሉ እጪ በጣም ደስ የሚሉ ነገሮች አሉ የሚያሳዝኑ ነገሮች አሉ አንተ እዛ በትንሽ ነገር ስትበሳጭ ካንተ የባሰ ነገር ደግሞ መሮት ሰው ታያለህ እና ይሄ ሁሉ ነገር ለምንድን ነው ለምንድን ነው በጣም ነው የሚገርመኝ እንነጋገር የሶስተኛው የስቱዲዮ አልበምህ መጠሪያ ነው እና? ዛሬን ከተገኘው ትላንትና አላውቅም ላበቃለት ጉዳይ ከቶ አልጨነቅም እያልክ ትወርዳለና፣ እንነጋገርም እያልከን ነው። ለምንድን ነው እንድንነጋገር የፈለግከው? ማን ከማን ነው እንዲነጋገር የፈለግከው? በዚህ ጥቅል ግጥም ውስጥ እንዲሁም በዜማ ለውሰህ ባስተላለፍክልን ሙዚቃ ውስጥ ምንድን ነው ልትነግረን የፈለግከው? የመረጥ ከውስ የአልበሙ መጠሪያ አድርገህ ለምንድን ነው እንዳልኩ? እንድንታረቅ እንድንግባባ እንድንስማማ ነው ስታስበው ፋታ ያስፈልጋል ብዙ ጫጫታ ካለ አንድ ትምህርት ቤት ውስጥ አስተማሪው ቆሞ ምንድን ነው ዝም በሉ ነው ሚላቸው ያለበለዚያ ማንም አይሰማም ምንድን ነው እንዳንግባባ እስ ያደረገን ምንድን ነው አለም እንደዚህ እንድትሆን ያደረጋት ናት ሆን ስለኛ ብቻ ለምሳሌ ባንኖርክበት አመታቶች እኔ እኮ ማለት እንደዚህ ነኝ ብለህ እዚህ ጋር ያለው ወንድምህን ምትቆሶ ከሆነ ኖ ኖ ኖ እሱ አይደለም አንተም እሱም የተገኛችሁት ለዛሬ ነው። በዛሬ አራዶች እንደውም ብዙ ወዘር ቁጥር ኮሌታ ይበላል ይሉ እና ምን ልፈልጌ ነው የራስን ነገር ሪስፔክት። ግን ከአባቶችህ ግን ተማ። አባቶችህ በዚህ በሰለጠነ ዘመን ባይኖሩም ምናልባት አልባት ከዚህ ከሰለጠነ ዘመን ቀድመው ሊሆን ይችላል። ለምን ግን ቀደሙ ስትል እነሱ ትናንትና ንያዩ አልነበረም የራሳቸው ጊዜ ላይ እየሮጡ ነው። የራሳቸው ትራክ ላይ እየሮጡ ነው። ስስት የሚለው ሙዚቃ ላይ ምድርን ትከሳለህ ይመስለኛል። ይልቁንም ለሰማይ የተሻለ ነገር ትሰጠዋለህ። ሰማይ ጥልቅ ነው፣ ባለበት እንዳለ ነው። ምድር ግን አፋውጥታ ብትናገር እንደው የምትለው ነገር ከባድ ይሆናል የሚል ነገር ሀሳብ አስተላልፈሃል። ከአንተ የተለየ ሰማይ የሚያይ ሰው የለም። ዝናብ ለድሀውም ይዘንባል። ዝናብ የፀሐይ ለባለጠጋው ይወጣል ቢጫ ሰማይ ለሱ አልተሰራለት የተሰራው ይሄው ሰማያዊ ሰማያዊ ሰማያዊ ደግሞ ተስፋ ሰው ሰማይ ስታይ ተጽናናለ ሰማይ ያንተ ከፍታ ሰማይ ላይ ኮብልስቶን አልተነጠፈም ሰማይ ላይ ማንም ሰክቶ ባንዲራ አላውለበለበም ሰማይ ተቆርሶ ድንበር ድሪስ ተሰርቶት አላየ ሰማይ ሰማይ ስለዚህ ይሄ ሰማይ የሰው ከፍታ ነው ብዬ አስባለሁ። ድንበር አልባ ነው። ወደ መሬት ስትመጣ ግን ሰው እያያለው የቅርቡን ነው እንጂ የከፍታውን አይደለም። አፍ ብታወጣ መሬት ምን ትል ይሆናል አስበህ። ታዲያ በአባቶቻችን ዘመን የነበሩ ወርቆች እንደ ድንጋይ መቼም እንደ አፈር ፈርሰው አይቀሩም። ወርቅ ናቸው። የት ናቸው ስትል ሰማን ሰብስቧቸዋል። አንድ ቀን መገለጣቸው አይቀሩም። አንዱ መንግሥት ዓለምን ይገዛበት ይሆናል። ስለዚህ ይሄ ሁሉ ምንድነው? ስስት ብዙ ተባዙ ተብሎ የሞላንባት መሬት አፍብታ ወጣ ትናነች አበት የሰው ስስት ስስት እንነጋገር። አልበም ፍቅርን የሚያንቆለጳጵሱ እና ምንድነህ የሚሉ ሦስት ሙዚቃዎችን ይዟል የሚወዳት የምትወደው የባልንጀራው የትዳር አጋር ብትሆንበት የጓደኛዬ ናት እያልኩኝ ራሴን ቀጣሁኝ በማለት የማኅበረሰባችንን የሉኝታና የሥነ ልቦና ውቅር ዘመን መስካሪ ወቅት ነጋሪ ሆን ዘንድ የሥነ ልቦናችንን የትላይነት ፈትሿል። ወዲህ ደግሞ የባልንጀራ ሰው ላይ ማማተሩ መንፈሳዊ ግድፈት መሆኑን መለስ ብሎ ያወሳል። ባል ባል ብለሽ እቴ አግብተሺ አፋቱኛልሽ መልሰሺ እያለ ብዕሩ በሙዚቃ ቃና ዘመነኛውን ድንገት ፈራሽ ተሰባሪ የጋብቻና የትዳር ትስስር ልልነትን ለ53 ዓመታት በትዳር ከዘለቀው ቤተሰቦቹ ታሪክ አንጽሮ ልብ ይኑረን ብሎም ያልፋል። አንባቢያ ሙዚቃ ደግሞ በደንብ መስማት ሳይ ማዳመጥ የለመዱ ሰዎች የሚገራርን ነገር ነው። በጣም ደስ የሚል አስተያየት ሰጥተውኛል። አንዳንድ ሙዚቃዎችም እንኳ አሉ ማለት ቶሎ ስሰማቸው ሰሰማቸው ስጋህን ያሞቁ ማለት ነው። ከዛ ሶስቴም ሰምተህ ምንድን ነበር ያለው ስትል ምን እንዳለ አታውቅም። ዝም ብሎ ኢንተርቴን የሚያደርግ አንዳንድ ሙዚቃዎች ደግሞ ስሰማቸው ልብህን ሰርስረው አንተ ሰርተው ነው የሚያልፉት። አሞቀው አይደለም ሰርተው ያልፋሉና አንዳንድ ሀሳቦች እንደዚህ አይነት ሀሳቦች ሰምቻለሁ። እና እንዴት ደፈርከው ለገበያው ጥሩ ነው ወይ መቻል ነው ወይ አበቅ መድፈር ነው። ምክንያቱም በኖርክበት ዘመን የአንተን ግዴታ ተወተ እለፍ የሚል እምነት አለኝ። በጣም ጠበቁት በላይ ተወዳጅነት ናት ነው ወጣቱ ሙዚቀኛ አቤል ሙልጌታ ይህንን አልበሙን በሕይወት ከተለየችው ባለቤቱ ጋር ተጋግዘው ተደራርተው እንደሠሩትም ነግሮኛል። በቀጣዩ ሁለት ወራት ውስጥም አልበሙ እንደሚለቀቅና የሀገር ውስጥና የውጭ የመድረክ ኮንሰርቶችን እንደሚያዘጋጅም እንዲሁ አጫውቶኛል። አብዛኛውን ጊዜውን ግጥም በመጻፍ ዜማ በመድረስ የሚያሳልፈው አቤል ሙልጌታ መንፈሴን የሚያድሰው የደስታ ፍካት ምንጬ ይህ ነው ይላል ፊልም በጣም ወዳለው ካርቶን ፊልም እያየው ከሆነ ሰው ሲጠራኝ ራሱ በጣም የሚገርመኝ ደግሞ እንዴት አርገው ሰሩት በጣም ነው መደነቀ ህይወት ዘርተውበት ምናምን የሚያደርጉት ነገር በጣም የሚገርመኝ እና እሱን እያየው ሰው በቃ የታወቀ ነው አቤትም አይልም ይባላል ስም ነው በቃ ስም ነው

የአልበሙ በተለይ የመጨረሻው ሙዚቃ አማላይ የባለቤቱ መታሰቢያ ነው። ወጣቱ ሙዚቀኛ መክሊትና ማስተዋል የተባሉ የሁለት ልጆችም አባት ነው። ሰለሞን ሙጨ ነኝ። ሰላም።